የድሬዳዋ አስተዳደር ምክር ቤት ዛሬ ባካሄደው ሁለተኛ የስራ ዘመን ስድስተኛ አስቸኳይ ጉባኤ አዲስ አፈ ጉባኤና አዲስ ምክትል ከንቲባ ሾሟል። በከንቲባ ማዕረግ ምክትል ከንቲባ ሆኖ የተሾሙት አቶ አህመድ መሐመድ ቡህ ለከተማይቱ ጸጥታና ኢኮኖሚ መነቃቃት ቅድሚያ ትኩረት ሰጣለሁ ብለዋል። አዲስ ቸኮል ዝርዝሩን ልኳል። የድሬዳዋ አስተዳደር ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ጉባኤ አቶ አህመድ ማህመድ ቡሁን በምክትል ከንቲባነት መርጧል። በከንቲባ ማዕረግ ምክትል ከንቲባ ሆነው ሲያገለግሉ የነበሩት አቶ ማህዲ ጊሬ በዛሬው ዕለት ለምክር ቤቱ መልቀቂያ ማቅረባቸውን ተከትሎ ነው አቶ አህመድ ማህመድ ቡህ እርሳቸውን የተኩት። አቶ አህመድ ማህመድ የዛሬ አስራ አምስት አመት ገደማ ድሬዳዋ ራሷን በራሷ የምታስተዳድርበት ቻርተር እንዲጸድቅ ቁልፍ ሚና ከነበራቸው አመራሮች አንዱ ሲሆኑ ቻርተሩ ከጸደቀ በኋላም በግብርናና ገጠር ልማት ቢሮ ኃላፊነት፣ በንግድና ኢንዱስትሪ ቢሮ ኃላፊነትና በምክትል ከንቲባነት ከተማዋን መርተዋል። ለተወሰኑ አመታት ከፖለቲካው በመራቅ መንግስታዊ ባልሆኑ ድርጅቶች ሲሰሩ የነበሩት አቶ አህመድ ወደዚህ ኃላፊነት ከመምጣታቸው በፊትም ለሁለት አመታት በፌዴራል ትራንስፖርት ባለስልጣን የድሬዳዋ ቅርንጫፍ ኃላፊ ነበሩ። በድሬዳዋ ተወልደው ያደጉትና በአስመራ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ያገኙት አቶ አህመድ ማህመድ በውጭ ሀገራት ዩኒቨርሲቲዎች የማስተርስ ዲግሪና ድህረ ማስተርስ ዲፕሎማ ሰርተዋል። የምክር ቤት አባል ስላልሆኑ በከንቲባ ማድረግ ምክትል ከንቲባ ሆነው ከተማ እንዲያስተዳድሩ የተመረጡት አቶ አህመድ በመሪነት ቆይታቸው ትኩረት የሚሰጧቸውን ጉዳዮች ዘርዝረዋል። በሀገራችን የመታው ለውጥ ተከትሎ በተለያዩ የሀገሪቱ አካባቢዎች ግጭትና አለመረጋጋት በመከሰቱ ጋር ተያይዞ በሀገሪቱ ኢኮኖሚና እንቅስቃሴ ላይ ተንቀሳቀ የፈጠረ ሲሆን ድሬዳዋ ተመሳሳይ ሁኔታ ያጋጥማል። የተፈጠረው ኢኮኖሚ መቀዝቀዝ ተወግዶ አዳዲስ ኢንቨስትመንት እንዲመጣ፣ የመንግስትና የግል ባለሀብቶ ትኩረት ወደ ልማት እንዲመለስ ከየትኛው ነገር ላይ አስተማማኝ ሰላም መስፈንና የህግ የበላይነት ማረጋገጥ ያስፈልጋል። ስለሆነም በአስተዳደራችን አስተማማኝ ሰላም ሰፍኖ የሕግ የበላይነት ተረጋግጠው የተቀዛቀዘ ኢኮኖሚያዊ እንቅስቃሴ እንዲነቃቃ ለማድረግ ሙሉ ትኩረታችንን ወደ ልማት ለማዞር የሚቻለው በመላው ሕብረተሰብ ጋር ርብርብ እንጂ በመንግስት ጥረት ብቻ ባለመሆኑ የአስተዳደራችን ነዋሪዎች ሁሉ ከመንግስት ጎን ተሰልፋችሁ ለሰላም ዘብ መቆም አገራዊ ግዴታችሁን እንድትወጡ በዚህ አጋጣሚ አደራ ለማለት እወዳለሁ። ከተማችን ድሬዳዋ የኢትዮጵያ ብሔር ብሔረሰቦች በጋራ የገነቧትና ልዩነታችን አቻችለው ለዘመናት በፍቅር በመከባበር በሰላም አብረው የመኖር የሁላችንም ከተማ ነው። ስለሆነም ነባሩ የፍቅርና የአብሮ መኖር የበለጠ እንዲበለጽ ከአራት ወር በፊት ምክትል ከንቲባ ሆነው የተሾሙ የነበሩት አቶ ማዲ ጊሬ የኢህአዲግና ሶዴፕ አመራሮች በተገኙበት ባለፈው ሳምንት ተገምግሞ የነበረ ሲሆን በዛሬው እለትም ድርጅታቸው ለሌላ ኃላፊነት ስለሚፈልጋቸው በፈቃዳቸው የስራ መልቀቂያ ጥያቄ ለምክር ቤቱ አቅርበዋል። በተመሳሳይ ላለፉት አስራ ሶስት አመታት አፈ ጉባኤነትና ምክትል ከንቲባነትን ጨምሮ በልዩ ልዩ ኃላፊነት ሲያገለግሉ የነበሩት አፈ ጉባኤ አብዱላ ውስማን የስራ መልቀቂያ አቅርበው በምትካቸው የተመረጡት የሴቶችና ህጻናት ጉዳይ ቢሮ ኃላፊዋ ወይዘሮ ፈጡ ሙስጠፋ አፈ ጉባኤ ነው ለማገልገል ቃለ ምህላ ፈጽሟል። ለአሜሪካ ድምፅ ሬዲዮ አዲስ ሸኩል ከድሬዳዋ።